የአሜሪካ ድምጽ ነው። በ19፣ በ22 ና በ25 ሜትር ባንድ በአጭር ሞገድ እንዲሁም በኢትዮሳት ቨርችዋል ቻነል 57 ዲግሪስ ዌስት ላይ የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። ሰላም፣ እንደምናመሻችው የተከበራችሁ አድማጮቻችን የዕለተ እሁድ ሰኔ 12 2014 ዓ ም ፕሮግራማችንን ይዘን ቀርበናል። መሰናዶቻችንን በአጭሩ ላስተዋውቅ። ዛሬ በተለያዩ የዓለም አካባቢዎች የአባቶች ቀን እየተከበረ ነው። አባቶች ሁሉ እንኳን አደረሳል አባቶች ያላቸው ነው እናቶችም ያላቸው ነው በጋራ በማሳደግ በሚያወጡ ውስጥ እነሱም ተመሳሳይ ኃላፊነት እንዲወስዱ ወደፊት የቤተሰብ ፍቅር እንዲኖራቸው ለቤተሰብ ያለው ዋጋ በልጆች አስተዳደግ ውስጥ አባት እና ያላቸውን ድርሻ በደንብ አይተው እንዲያድጉ ይረዳል። እለቱን በሚመለከት ከተቀናበረ ውይይት የተቀነጨበ ነው። ሌሎችም በርከት ያሉ ዝግጅቶች አሉን። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ስትሆን የማስተናግዳችሁ ቆንጂት ታየ ነኝ። አብራችሁ እንድታመሹ ከወዲሁ እንጋብዛለን። የዓለም ዜናዎች ይቀድማሉ። መልካም ምሽት እንደምናመሻችሁ፣ አድማጮች ከምሽቱ ዜናዎች ጋር ሀብታሙ ስዩም ነኝ። የሴኔጋል መንግስት የተቃዋሚ ፓርቲ እጩዎችን ከታቀደው የህግ አውጪዎች ምርጫ ለማገድ መወሰኑን ተከትሎ በሀገሪቱ ውስጥ ያለው ውጥረት ጫፍ ላይ መድረሱ ተነግረ። በሺዎች የሚቆጠሩ ዜጎች ለተቃዋሚው ፖለቲከኛ ኦስማን ሶንኮ ድጋፋቸውን ለመስጠት ፕሬዚደንት ማኪ ሳላ ተቀናቃኛቸው በምርጫው እንዲሳተፉ እንዲፈቅዱ ለመጠየቅ ወደ ጎዳና ወጥተዋል። አርብ ዕለት ተቃዋሚ ሰልፈኞች የመኪና ጎማዎችና የፕላስቲክ ቅርጫቶችን በእሳት ማያያዛቸውን ተከትሎ የዋና ከተማዋ ዳካር ደቡባዊ መንደሮች በጭስ ታጥነውለዋል። ሰልፈኞች ላይ የወረደው ያስለቃሽ ጭስ እንዲበታተኑ አድርጓቸዋል። ቆየት ብለው ድጋሜ ወደ ጎዳና የተመለሱት ተቃዋሚ ሰልፈኞች ማኪሳል አምባገነን ነው እያሉ ሲጮህ ተሰምተዋል። በፖሊሶች ላይም ድንጋይ ወርውረዋል። በሀገሪቱ ውስጥ ቁጣ ያየለው የሴኔጋል የህገ መንግስት ምክር ቤት በሐምሌ 31 2022 የጎርጎሳውያኑ ዘመን ምርጫ ላይ ለመሳተፍ የተሰጠውን የተቃዋሚ እጩዎች ዝርዝር አለመቀበሉን ተከትሎ ነው። ይህ ውሳኔ በበኩሉ የተቃዋሚ አመራሩ ሶንኮና ሌሎች ተቀናቃኞች በምርጫ እንዳይሳተፉ ያግዳቸዋል። የምርጫ ውጤት በአሁኑ ጊዜ በፕሬዚደንቱ ፓርቲ የበላይነት የተያዘውን 165 አባላት ያሉትን የሀገሪቱን ብሔራዊ ጉባኤ ስብጥር ይወስናል። የሩሲያ ኃይሎች ወደወደሟቸው ማይክላይቭ እና ኦዴሳ ከተሞች ዛሬ ማለዳ ያመሩት የዩክሬን ፕሬዚደንት ቮሎዲሚር ዘለንስኪ የእኛ የነበረን ሁሉ እንመልሳለን ብለዋል። ዘለንስኪ በደቡባዊ የዩክሬን ቀጠና የደረሰውን ጉዳት ከፍተኛ መሆኑን አመላክተዋል። የብዙዎቹን ቤት እንዳወደመ፣ የሲቪል ተቋማትን አገልግሎትና ማኅበራዊ ክንዋኔዎች እንዳወከም አክለዋል። ሁሉም ወደ ነበረበት እንደሚመለስ ያላቸውን እምነት አጋድተዋል ዘለንስኪ። ሩሲያ ሕዝባችን ካለው የመኖር ምኞት በላይ የበረከቱ ወይንም የላቁ ሚሳይሎች የሏትም ብለዋል ዘለንስኪ። ይህ በእንዲህ እንዳለ የሰሜን አትላንቲክ የጦር ትብብር ኔቶ ዋና ጸሐፊ ጄንስ ስቶትልንበርግ በዩክሬን ያለው ጦርነት የተራዘመና ብዙ ወጪ የሚያስወጣ ሊሆን እንደሚችል አስጠንቅቀዋል። ቤልድ አም ሶንተግ ለተሰኘው የጀርመን ጋዜጣ ቃላቸውን የሰጡት ስቶትልንበርግ ጦርነቱ ዓመታትን ሊፈጅ ስለሚችል መዘጋጀት እንደሚያስፈልግ፣ ለዩክሬን የሚደረገው ድጋፍም ሊቀዛቀዝ እንደማይገባ አስረድተዋል። የግሪክ ነፍስ አድን ሠራተኞች ሰራተኞች ከመቶ በላይ ስደተኞችን እንዳዳኑ አስታውቁ። የግሪክ የባህር ጠረፍ ዘበዎች ከመቶ የሚልቁ ስደተኞችን ማይክኖስ ከተባለችው በአይጋን ባህር ላይ ከምትገኝ ደሴት ዳርቻ ማስረፋቸውን አስታውቀዋል። አራቱ ግን የገቡበት አልታወቀም ብለዋል። የግሪክ የወደብ ፖሊስ የደረሱልኝ ጥሪን ተከትሎ ሶስት አነስተኛና አንድ መካከለኛ ጀልባዎችን በመላክ ከቱርክ ከተነሳው ህጋዊ ካልሆነ ጀልባ ተሳፋሪዎችን ለማዳን ጥረት ማድረጉን ዘቦዎቹ ለኤፍፒ ተናግረዋል። የግሪክ የስደት ጉዳዮች ሚኒስትር በበኩላቸው በትዊተር ገጻቸው ላይ ስምንት ስደተኞች የገቡበት እንዳልታወቀ ገልጸው መቶ አራቱ ግን በሕይወት እንደተረፉ አስታውቀዋል። ቱርክ የሰዎችን ሕይወት ለማትረፍና የሕገ ወጥ ሰዎች ዝውውር መረብን ለመበጣጠስ ከአሁኑ የበለጠ እንድትሰራም ጠይቀዋል። ዘገባው የኤፍፒ ነው። ዩናይትድ ስቴትስ ትናንት ቅዳሜ ጀምሮ ለጨቅላዎችና ለትምህርት ላልደረሱ ሕፃናት የሚሰጥ ክትባት መርሃ ግብር ክፍት አድርጋለች። በሚቀጥለው ሳምንት ጀምሮ መሰጠት የሚጀምረው ክትባት የሀገሪቱን የክትባት ዘመቻ ዕድሜያቸው ከስድስት ወር በላይ እስከሆኑ ሕፃናት ድረስ ያሰፋል። የበሽታዎች ቁጥጥርና መከላከል ማዕከል አማካሪዎች ለጭቅላዎች ክትባቱ እንዲሰጥ ያቀረቡት ምክረ ሀሳብ በማዕከሉ ዳይሬክተር ዶክተር ሮቼል ዋለንስኪ ፊርማ ጸድቀዋል። በርካታ ወላጆችና እንክብካቤ ሰጪዎች ህፃናት ልጆቻቸውን ለማስከተብ ጓግተዋል። በዛሬው ውሳኔ መሰረት ይህን ማድረግ ይቻላቸዋል ብለዋል ዋለንስኪ በመግለጫቸው። ለክትባቶች እውቅና የሚሰጠው የአሜሪካ የምግብና የመድኃኒት አስተዳደር ቢሆንም ለማን መሰጠት እንዳለበት የሚወስነው ግን የበሽታዎች መቆጣጠሪያና መከላከያ ማዕከል ሲዲሲ ነው። ክትባቶቹ ህጻናትን ላልጋ ከመዳረግ ከሞት ብሎም እስካሁን ግልጽ ካልሆነ ከተራዘመ የጤና እክሎች እንደሚታደጓቸው የሲዲሲ አማካሪዎች ቡድን ገልጸዋል። ዘገባው የአሶሽየትድ ፕሬስ ነው። በስተመጨረሻም አሜሪካውያን በየዓመቱ በወርሃ ሰኔ ሦስተኛ እሁድ የሚዘከረው የአባቶች ቀንን እያከበሩ ይገኛሉ። ይሄ ቀን የቤተሰብ አባላት ለአባቶች ያላቸውን ክብር የሚገልጹበት፣ አባቶችን በስጦታ የሚያንቆጠቁጡበት ሬስቶራንቶች አባቶች ለግብዣ ይዘው በወጡ ቤተሰቦች የሚጨናነቁበት ነው። ሂስትሪ ዳት ካም የተሰኘው ታሪክ መዝጋቢ አውታር የመጀመሪያው አባቶች ቀን የተከበረው በጎርጎሳውያኑ ሐምሌ 8 1908 እንደሆነ ይጠቁማል። በወቅቱ በምዕራብ ቨርጂኒያ የሚገኘው ቤተ ክርስቲያን መማንግ በሚባል ስፍራ ፌርሞንት የድንጋይ ከሰል ማምረቻ ላይ በደረሰ ፍንዳታ ሕይወታቸውን ላጡ 362 ወንዶች መታሰቢያ ስነ ሥርዓት አዘጋጅተዋል። ስነ ሥርዓቱ አንዴ እንዲደረግ እንጂ በየዓመቱ እንዲከናወን የታቅድ አልነበረም። አውታሩ እንደሚያውሳው በቀጣዩ ዓመት ሳኖራ ስማርት ዶድ የተባሉ ሚስታቸውን ባጡ አባት ያደጉ ሴት የስፓኪን ዋሽንግተን ከተማ ነዋሪ በየዓመቱ የአባቶች ቀን እንዲከበር ማህበረሰቡን ማግባባት ጀምረዋል። ተሳክቶላቸዋልም። በ1910 የጎርጎሳውያኑ ዘመን የዋሽንግተን ግዛት የመጀመሪያውን ግዛት አቀፍ የአባቶች ቀን አክብረዋል። ይህ ስነ ሥርዓት ቀስ በቀስ በመላ አሜሪካ ተስፋፍቷል። አውታሩ በየአመቱ አሜሪካውያን በዚህ ቀን ከአንድ ቢሊዮን ዶላር በላይ ገንዘብ ለአባቶች በሚሰጥ ስጦታ ላይ እንደሚያፈሱ አስታውቀዋል። አድማጮች፣ ለምሽቱ ያሉን ዜናዎች እነዚህ ናቸው። ቀሪ የእሁድ ምሽት ዝግጅቶቻችንን ተከታተሉ። የዓለም ዜናዎቹን አደመጥን በ 19 በ 25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪስ ዌስት ላይ ከዋሽንግተን ዲሲ የሚተላለፈውን የእሁድ ምሽት ፕሮግራማችንን ነው እያደመጣችሁ ያላችሁት አብራችሁን እንድታመሹ በድጋሚ እንጋብዛለን ሞር ወደ ዘመናዊ የገባበት ደግሞ ከም ገልገለ መስከል የሚዘፈን እሱ ትንሽ ወደ ባህላዊ ሙዚቃ ሲገባ እሱ እናስታወቀው ከዛ ንክባባይለን ወዛሜይ ዘው ይደረው ያለ ትልልቅ ባህላዊ ሙዚቃዎች ትግርኛ ተጫውተዋል። የሁሉ ሰው የሚያውቀው ስራዎች ናቸው። በቅርቡ በሞት የተለየውን የአርቲስት ዳዊት ነጋን የህይወት ታሪክ ከሚዳስስ ዘገባ የተቀነጨበ ነው። አብራችሁ እንድታመሹ በአክብሮት እንጋብዛለን። ወደ ቀዳሚው የአባቶች ቀን ዝግጅት እንሻገር። ዛሬ በተለያዩ የዓለም አካባቢዎች የአባቶች ቀን የሚከበርበት ቀን ነው። ይህ ቀን ለመጀመሪያ ጊዜ የታሰበው እንደ አውሮፓውያን አቆጣጠር በ1908 አንዲት አባቷን የምትወድ ሴት ያለ እናት ብቻውን እሷን ጨምሮ ስድስት ልጆችን ያሳደገውን አባቷን ምስጋና ይገባዋል ስትል በዋሽንግተን ወጣቶች በተሰበሰቡበት ካከበረች በኋላ መሆኑን ታሪክ ቢናገርም በሀገር ደረጃ መከበር የጀመረው ግን በአውሮፓውያን በ1972 በወቅቱ የአሜሪካ ፕሬዝደንት የነበሩት ሪቻርድ ኒክሰን በየዓመቱ ሰኔ በገባ ሶስተኛው እሁድ ላይ የአባቶች ቀን ተብሎ እንዲከበር በፊርማቸው ካጸደቁ በኋላ ነው። በኢትዮጵያም በተለይ ከጥቂት ዓመታት ወዲህ አባቶች በቤተሰባቸው በልጆቻቸው በዚህ ዕለት ይታሰባሉ፣ ይወደሳሉ። ስመኝሽ የቆየ ይህንን ቀን በማስመልከት በአሜሪካ የሚኖሩ ሁለት አባቶችን ጋብዛ ስለ አባትነት በተለይም ደግሞ በአሜሪካ ሲኖር ስላለው ተጨማሪ ኃላፊነት አወያይታቸዋለች። ቀጥሎ ይቀርባል። ሰኔ 11 ወይም ከፊታችን ያለው እሁድ የአባቶች ቀን የሚከበርበት ዕለት ነው። ዕለቱ አባቶች ለቤተሰቦቻቸው ደህንነት የሚያደርጉት ማንኛውም አባታዊ አስተዋጽኦና ድካማቸው የሚታሰብበት፣ ምስጋናና ፍቅር የሚገለጽበት ቀን ነው። ፕሮግራማችን ለምትከታተሉ አባቶችም እንኳን ለአባቶች ቀን አደረሳችሁ እያልን በአባትነት ዙሪያ ለመወያየት ሁለት እዚህ ሀገር የሚኖሩ እንግዶችን ጋብዘናል። የመጀመሪያው እንግዳዬ አቶ ሲሳይ ደንቦባ ይባላል። የአስር ወር የዘጠኝ አመት ና የአስራ አንድ አመት ልጆች አሉት። ሁለተኛው እንግዳዬም ሳምሶን ከፍ ያለው የሶስት አመት የሰባትና ና የስምንት አመት ሶስት ወንዶች ልጆች አባት ነው። በቅድሚያ ሁለታችሁም እዚህ ስለተገኛችሁ አመሰግናለሁ። እንኳን ለአባቶች ቀን በሰላም አደረሳችሁ። እናመሰግናለን ጋዜጠኛ እሺ እንግዲህ ሲሳይ ካንተ ልጀምርና አባቶች ልጅ በማሳደግ ዙሪያ ያላቸው ሚና ምን አይነት ነው አንተ በግል ልጆችህን በማሳደግ ሂደት ውስጥ ያለህ ሚና ምን ይመስላል እሺ አመሰግናለሁ በቅድሚያ እንኳን ለአባቶች ቀን አደረሳችሁ ማለት ፈልጋለሁ ሁሉንም አባቶች በተለይ እኔም ለልጆቼ ጥሩ ሞዴል እንድሆን አድርጎ ያሳደገኝ አባቴኝ የስድስት ልጆች አባት ነው። ቅድም ስታነሽ የነበረ ስለ አባቶች ቀን ማመስገን ፈልጋለሁኝ። እንግዲህ የአንተ ድርሻ ምንድን ነው ላልሽው፣ በእውነት ባለንበት ሀገር አሜሪካን ተመጣቂው ኑሮ ሌላ አጋዥ የሌለበት ነው። ባለትዳር ባልና ሚስት ሁሉንም ቀዳዳቸውን አብረው የሚደፍኑበት፣ አብረው የሚኖሩበት የአኗኗር ዘይቤ ያለበት ሀገር በመሆኑ እንግዲህ ወላጆች ትልቅ ድርሻ አላቸው። አባትም እናትም በልጆች አስተዳደግ ውስጥ ትልቅ ጉልህ የሆነ ድርሻ አላቸው። አኗኗር ዘይቤ ነው። በዚህ መሰረት እንግዲህ ከምን ልጀምር፣ ከእርግዝና ይጀምራል ልበልሽ። ምክንያቱም በእርግዝና ወቅት እናት ብዙ ጫናዎችን የምታስተናግድበት ጊዜ በመሆኑ በማዕፀን የተሸከመችውን ልጅ በያዘች ጊዜ አስፈላጊውን እንክብካቤ የሞራልን መንፈስም ስራ በማገዝም፣ በዚህ ሁሉ ይጀምራል። ከዛ በኋላ እንግዲህ በሁሌ ጊዜ እዚህ ሀገር በጣም ደስ ይላል። አብሮ ሆኖ ከእናት ጋር አብሮ ሆኖ ከማማጥ በስተቀር እንግዲህ አብዛኛውን ነገር አብሮ ተጋርቶ የማሳለፍ ጊዜ አለ። እናት የማድረስ ጊዜ አለ። ምክንያቱም ሌላ ሰው የለም። ምናልባት አንዳንድ ሰው ድልገት ሞት ቤተሰቡ እናት አባቱ መቶለት አጠገቡ የሆነ ሰው ካልሆነ በስተቀር እንደምታውቂው እናቶችን አርሶ ልጅ ዳይፐር ቀይሮ አጥቦ በማስተኛቱ በማጥባቱ ምናልባት ከጡት በተጨማሪ ፎርሙላ የሚጠባለች ከሆነ ይህን ሁሉ ማድረግ የአባቶች ኃላፊነት ነው። እኔ ልጆቼ እንግዲህ አዲስ ልጅ ስላለኝ መልሶ ስላስታወሰኝ ይህን ሁሉ ያነሳሁት ነገር ግን ልጆቼ የተለቅ ያሉም አሉኝ የዘጠኝና አስራ አንድ ዓመት በመሆናቸው እነሱ ደግሞ የሚፈልጉት ብዙ አክቲቪቲ አለ። አብሮ ትምህርታቸውን ማስጠናት አብሮ መሆን ሌሎች ተጨማሪ ትምህርቶችን እዚህ ሀገር ከየትም የሚያገኙት ነገር የለም። ሁሉ ነገር ቤታቸው ነው። ኢትዮጵያ እንኳን ማህበረሰቡ ያስተምራል፣ ዘመድ አዝማድ ያስተምራል። በዛ ሁሉ ነገር ውስጥ ይማራሉ እና እዚህ ግን በመንፈሳዊውም እንዲማሩ ቤተክርስቲያን መውሰድ፣ በጸሎት አብሯቸው መጸለይ፣ ማርያምን ምን ማስተማር፣ የሀገራቸውን ባህል እንዲያውቁ፣ የሀገራቸውን ፊደል ቋንቋ እንዲለዩ ይሄን ማስተማር ሁሉ የሚፈልግ ጠራ ያቸው መውሰድ፣ መመለስ ጨምሮና በእንደዚህ አይነት ነገር እንግዲህ የምችለውን ለማድረግ ሞክራለሁ። አንተ ብለሽ ስለጠየቅኝ አን ብዙ አባቶች ይህንኑ እንደሚያደርጉ ነው ማስተውለው እዚህ ሀገር ልክ ነው። እስኪ ምናልባት የሳምሶንንም ልምድ እንስማ። ና አሁን ኢትዮጵያ ውስጥ በተለይ ያለው የአባትነት ኃላፊነት አሁን ሲሳይ ከገለጸው ትንሽ ለየት ይላል። ብዙ ነገሮች ለእናት የሚሰጥ ኃላፊነት ነው። አንተ ሳምሶን፣ ከልጆች ጋር ያለህ ቁርኝት ምን ይመስላል? አብዛኛው ኃላፊነት ያንተ ነው ወይስ የእናታቸው ነው? እሺ፣ አመሰግናለሁ ጋዜጠኛ ስመኝች፣ ፕሮግራሞች ላይ እንግዳ ስላረክሽኝ በጣም ደስ ብሎኛል። ጠርሽትልን። እንግዲህ በአብዛኛው ብሎታል ወንድሜ፣ እዚህ ሀገር ተመሳሳይ ነገር ነው ያለን። እንግዲህ በተፈጥሮም ይሁን እንግዲህ የትም ብንሄድ የልጆች ኃላፊነት ጉዳይ ሞስትሊ የሚወርቀው ወደ እናቶች ነው። ኢቨን ዘመናዊም ዓለም ውስጥ እንኳ ቢከውን የእነሱን ያህል ጫና የእነሱን ያህል አስተዋጽኦ አለን ብዬ ለመውሰድ ይከብደኛል ግን ግን የተሻለ የተሻለ ካሳለፍ ነው ከኤክስፒሪንሳችን ሀገራችን ከምናየው ነበረው የተሻለ መተጋገዝ እዚህ ሀገር አለ። ሰው ልጆችን በተቻለ መጠን ለምሳሌ አንዱ የሚሰራ ከሆነ ሌላኛው የማይሰራ ከሆነ የሚሰራው ሰው ከስራ በኋላ የማይሰራውን ሰው ወይ ደግሞ የቤቱን ስራ በአብዛኛው የሚሰራውን ሰው ማገዝ አብሮ ነገሮችን ማስኬድ እና እዚህ ሀገሮች ደግሞ ያው እንደምታውቂው ብዙ ሩቲኖች አሉ። ኢትዮጵያ እንደ ቴሪ የምናያቸው ልጆችን ወደ አክቲቪቲዎች መውሰድ፣ ማስጠናት፣ ከእነሱ ጋር ሶከር መጫወት እንደዚህ እንደዚህ ግድ ናቸው እዚህ ሀገር እና እነሱ እነሱ ላይ ማድረግ ጨምሮ እንረዳዳለን እንዳልኩሽ የእናታቸውን ፌዲ ማስተዳል ፈልግ ምስዋና ብዙን ነገር ምትሸከመው ሳምሶን እንዳልከው እንግዲህ በባህልም በልምድም እናቶች ናቸው ብዙ የልጅ የማሳደግ ኃላፊነት የሚጣልባቸው። በእርግጥ ቅድም ሲሳይ እንዳለው እዚህ ሀገር ከተመጣ በኋላ ለየት ያሉ ነገሮች ያሉት ይመስለኛል እና ምናልባት እሱ ላይ ተጨማሪ ሲሳይ ወደ አንተ ልመለስ እና በኢትዮጵያ እንግዲህ አንተም ኢትዮጵያ ውስጥ ስታድግ የአባትነትን ሚና በማደግ ውስጥ አሳልፈ ሀይታዋል እና እዚህ ሀገር ያለው የልጅ አባትነት የለው አስተዳደግ እና ኢትዮጵያ ውስጥ ያለው በምን ይለያል? ብዙ የሚለይ ነገር አለው። እውነት ነው። ቅድም እንደተነሳው ምናልባት ወደ ሱ ከመሄድ በፊት ቅድም ሳላነሳው የእናቶች ሚና ምንም በዚህ ሀገር ብንሆን በጣም እጅግ ከፍተኛ ነው። ምንም ከአባቶች ጋር የሚገናኝ አይደለም። እንደ የተወሰነ ድርሻ አለን የሚለውን ለማንሳት ነው እንጂ ግን እኔ የአኗኗር ዘይቤውም ልዩነት አለው ብዬ አስባለሁ። አሁን በእኔ አስተዳደግ ውስጥ አባቴ የነበረው ሚና ትልቁን ሮል ውጭ ያለውን ስራ መስራት ነው ስንል እሱ ራሱ በልጆች አስተዳደግ ውስጥ ትልቅ ሚና አለው ብዬ አስባለሁ። ምክንያቱም አባቴን ትልቅ ሮል ሞዴል አድርጌ ነው የምወስደው። ጠዋት በሌሊት ወጥቶ ማታ በኢትዮጵያ ሰዓት አቆጣጠር እስከ ምሽቱ ሁለት ሰዓት ድረስ ሰርቶ ነው የሚገባው እና እንደዛ ለፍቶ ሰርቶ የሚገባ አባት ምናልባት የሚኖረው ጊዜ በሳምንት አንድ እሁድ ልጆቹን ቤተ ቤተክርስቲያን መውሰድ፣ ከዛ ጋር ባለው አክቲቪቲ ውጭ ብዙ ነገር ለማድረግ እድል የሚሰጥ አይደለም። አይ ቲንክ እሱ ይመስለኛል። እኔ አንዳንዴ፣ ሁለተኛ ደግሞ ሌሎቹን ጋፖች የሚሞላም ደግሞ አካል አለ። ኢትዮጵያ ውስጥ ማህበረሰቡ ሪስፖንስብል ነው ለልጆች። እኛ ባደግንበት ጊዜ ውጭ ወተሽ ስትጫወች ብዙ ነው ሁሉም ሰው ይመለከተዋል፣ ስላንቺ እና ያ ያንን ጋፕ የሚሞላ ስላለ ይመስለኛል። ምናልባት እዚህ ሀገር ሪኳይር እንደሚያደርገው አንድ ነገር ፍላጎቱ ሲኖር ነው፣ አይደለም ለማሟላትም ግዴታ ሲኖር ነው የሚካሄደው። እና እኔ ቀላል ነው ብዬ አላስብም። ኢትዮጵያም ያሉ አባቶች ኃላፊነት በጣም ከባድ ብዙ ያደርጋሉ ነገር ግን እንዳልሽው እዚህ ስንመጣ ሌላ ሰው ስለሌለ ሌላ የሚተካ ስለሌለ ኃላፊነቱ ይጨምራል። ልክ ነው። እንግዲ ካለን ሰዓት አንጻር ሌሎችንም ጥያቄዎች ቶሎ ቶሎ እንድናስተናግድ፣ እንግዲህ አሁን ባልነው መሰረት ያለውን ልዩነት ማሟላት ከኢትዮጵያ አባቶች ወደዚህ ሀገር ሲመጡ ለመቀበል ይህን ኃላፊነት ተጨማሪ የቤት ውስጥ ስራዎችን ለማገዝ ሲከብዳቸው ሊታይ ይችላል። ና በምን መልኩ ነው ራሳቸውን ማላመድ ከአዲሱ ኃላፊነት ጋር የሚችሉት? ሳምሶን ወደ አንተ ልምጣ። እሺ፣ አመሰግናለሁ ስመኝሽ። እንግዲህ ይሄ ትንሽ ከባክግራውንድ ጋር ያያዛል። አንዳንድ ሰው ኢትዮጵያም ሆኖ ትንሽ እንደ አክቲቪቲ ያለው ወደ ኪችንም ገባ የሚል ሊሆን ይችላል አይደለ? እንደዚ አይነት ሰው እዚህ መጥቶ እዚህ ደግሞ የተመቼ ነው፣ ሞር እዛ ውስጥ ከልፍ ሊያደርግ ይችላል። ግን ሌላው ነገር እዚህ ሲመጣ ያው ወንድሜ ሲሳይ እንዳለው ብዙ ነገሮች በእናትና በአባት ላይ ነው የሚወቁት። ሌላ ህልፍ የሚያደርግ ሰው አካባቢ ላይ ላይኖር ይችላል። ስለዚህ ግድ ነው፣ ግድ መረዳዳት አለብን። አይ ዶንት ቲንክ አንድ ሰው ቁጭ ብሎ እናት ብቻ እንደው ይህን ሁሉ መከራ እያየች ኢንጆይ ያደርገዋል ላይፍ ነው የሚደሰትበት አለ፣ አላስብም። ሶ ትንሽ መጣር ያስፈልጋል። አሁን ኢትዮጵያ እንደዚያ አይነት ልምድ የሌለው ሰው ከሆነ ፍላጎት ማሳየት ማሻሻል ይቻላል ኢምፕሮቭ ማድረግ ይቻላል እና ፍላጎት ማሳየት ከዛ ደግሞ ፍሬንድሽፑ ከልጆች ጋር ያለው ፍሬንድሽፕ አንደኛው ነገር ነው የምታተርሽው ነገር እሱ ብዙ ጉልበት ይሰጥሻል ከልጆች ጋር ያለው ፍቅር ድሮ መፈራት ነበር አደል በአባት ና በልጅ መካከል ያለው አሁን ደግሞ ፍቅር ነው ያለው እና ፍሬንድሽፑ ያጎብዝሻል እና፣ በተጨማሪ ሀገሩ እዚህ ሀገር ትንሽ ጥሩም ላይሆን ይችላል። የተለያዩ አይነት ባህሎች፣ የተለያዩ አይነት አስተሳሰቦች አሉ። ሶ ልጆችን ዝም ብለሽ የምትለቂ ከሆነ ወዴት እንደሚሄዱም ኮንትሮሉ ላይኖርሽ ይችላል። ስለዚህ ኃላፊነቱን አዎ። እና ልጆችን ታያቸዋለሽ ሲያድጉ ትቀርጫቸዋለሽ። የአንቺ የፊውቸራቸውን የምታየው አሁን ከእነሱ ጋር ባለሽ ግንኙነት ነው። ሶ እነዚህን ነገሮች በጣም ትኩረት ሰተን እንደው ከዚህ ከተባህሉ ባሻገር የልጆቻችን የሚመጣውን ነገር እኛ ነው የሚቀጽሙት የሚያዩት አሁን ሞት ከቤት ነው እና እነሱ ነው ሲሳይ ወደ አንተ ልመለስ እና ከዚህ ጋር በተያያዘ የቤተሰብ ሚና አለው ብዬ አስባለሁ እና እናት አባት አብሮ በሚኖርበት ጊዜ ወንድ ልጅ ጓዳ ይግባ ከባህሉ አንጻር አሁንም ሊሉ ይችላሉ እና የቤተሰብን እሳ አመለካከት መቀየር የሚቻለው እንዴት ነው ሳ ጥሩ ጥያቄ ነው ያነሳሽው፣ ስመኝ እውነት ነው። አንዳንድ ቤተሰቦች ምናልባት እንዲህ አይነት አስተሳሰብ እኔ ምናልባት ኋላ ቀር አስተሳሰብ ብለው ጥሩ ይመስለኛልና አለ። ግን ይህንን ማድረግ የሚችሉ አን ሰርቶ በማሳየት ነው ማለት ያለውን ለውጥ በማሳየት ነው። እንደዚህ አብሮ በመሆንነት ውስጥ የቤተሰብ ፍቅር ይጠነክራል። ልጆች ጥሩ ነገር ተምረው ያድጋሉ። ያንን ያስተሳሰብ ለውጥ መጀመሪያ ራሱ መቀበል አለበት። ቅድም ምላሹ ጥያቄ ትልቁ ነገር መሰረቱ እሱ ነው። ያንን ደግሞ በተግባር በማሳየትና የሚያመጣውን ለውጥ ያለውን ፍቅር በቤት ውስጥ ሲያዩ ቤተሰቦች እንዲህ አይነት አመለካከት ቢኖራቸውም በቀላሉ የሚሸነፉ ይመስለኛል። እንግዲህ ልጆች ከአባት ጋር ያላቸው ቅርኝነት መጥበቅ ኃላፊነት የአባት ከእናት እኩል መወጣት በልጅ አስተዳደግ ላይ በልጆች ውስጥ ሊኖረው የሚችለው በህይወታቸው ውስጥ ያለውን ሚና ትንሽ ቀደም አድርገ ሳምሶን ገልጸህልናል። ምናልባት የምትጨምረው ካለ ጨምርና እስቲ አባቶችን ቀን በምን መልኩ ነው የምታከብረው? እንግዲህ ስሜሽ ለመሆኑን ትንሽ ወንድ ላጤነት ስሜት የተሰማኝ ነው ኢትዮጵያ ያልኪያቸዋለሁ እና ስለዚህ ግን ያ ባሉበት መልካሙን እመኝላቸዋለሁ። በጣም ጥሩ ልጆች ነው ያሉኝ። ከዛ በተጨማሪ እናታቸው በጣም ጥሩ እናት ናት እና እሷንም በዚህ አጋጣሚ ለማመስገን እፈልጋለሁ። ጥሩ ልጆች ነው ያመጣችልኝ እና ቅድም እንዳልኩት ነው ከልጆች ጋር የሚኖሩሽ ቁርኝት ካሁኑ ስፔሻሊ ኤርሊ ኤጅ ላይ ካልመሰረችው ከፍ ሲሉ ማምጣት ችግር ያለሽ እና ያኔ ደግሞ የዓለሙ ፈተና በሚመጣባቸው ጊዜ ሊወጡት የሚሞክሩበት መንገድ ሌላ ጥፋት ሁሉ ሊሆን ይችላል። ስለዚህ አስቀድመን ከነሱ ጋር የምንመሰርተው መልካም ግንኙነት ለሕይወታቸውም ጠንካራ መሰረት ይጥላል። በዛ ላይ አካባቢ ዋሽንግተን ዲሲ እንደምታውቂው ሶሳይቲ የኮሚኒቲያችን ጥሩ ነው፣ አብሮ የመሆን ነገር አለ። ሶ እሱን ነገር ሞር አብሮ ማስኬድ የቤተ ክርስቲያኖች ወይ ሌላ የጸሎት ቦታዎች ላይ ልጆቻችንን ማገናኘት፣ እንዲያወሩ ማድረግ፣ የእኛን ባህል የእኛን ቫሊዩ ከሌሎቹ ጋር አብረው ሼር ሲያደርጉ ይሄኛው ለእኔ ብቻ የተሰጠ አይደለም ዊርድ የሚሉት ነገር አለ አለ እዚህ ሀገር ግን ከሌሎቹ ጋር ሼር ሲያደረጉት፣ ግን ይሄኛው ኖርማል ነው የሚለውን ነገር ዲቨሎፕ ያደርጋሉ። እና እኛ በዛ መልኩ ልጆቻችንን እዚህ አካባቢ እናገናኛለን። እርስ በርስ ይማራሉ። እና በሱ መልኩ ካላደረግ ነው ለፊውቸሩም በጣም አስቸጋሪ ነው ላለሁኝ ስመኝ ሲሳይስ ምናልባት አንተስ የአባቶች ከልጆች ጋራ ቁርኝት መኖር በህይወታቸው ውስጥ በደንብ መገኘታቸው በእድገታቸው እና ወደፊት በሚኖራቸው ህይወት ላይ ምን ሚና አለው ትላለህ? በዛው አያይዘህ ደግሞ የአባቶችን ቀን በምን መልኩ ነው የምታከብረው ከልጆች ጋር ከቤተሰብ ጋር? በትልቅ ሚና አለው ትልቅ ሚና አለው። ምክንያቱም የቤተሰብ ፍቅር አባቶች ያላቸው ነው፣ እናቶችም ያላቸው ነው በጋራ በማሳደግ በሚያወጡ ውስጥ እነሱም ተመሳሳይ ኃላፊነት እንዲወስዱ ወደፊት የቤተሰብ ፍቅር እንዲኖራቸው ለቤተሰብ ያለው ዋጋ በልጆች ውስጥ አባት እናት ያላቸውን ድርሻ በደንብ አይተው እንዲያድጉ ይረዳቸዋል። እንዴት ነው የምታከብሩት ላልሽን ያው ብዙ ጊዜ አባቶች ከዚህ እዚህ ሀገር ከመጣሁ በኋላ ነው። ረጅም አመት ሆኖኛል። አንዳብስ አመት ሆኖኛል። እዚህ ሀገር የአባቶች ቀን ማክበር የጀመረ ነው። እንግዲህ ለአባቶች ለሆኑ መልእክት እንልካለን። እንኳን አደረሰን እንባባላለን። አባቴን እንደዚህ ሁልጊዜ እንኳን አደረሰ መልእክቶች እልካለሁኝ። ልጆች ናቸው በአብዛኛው ቤት ውስጥ ያለውን ነገር የሚያዘጋጁት። ከባለቤቴ ጋር እነሱ ናቸው ሰርፕራይዝ የሚያደርጉን እንኳን ደስ አለህ አባቴ ብለው የሚጽፉት መልእክት በራሱ ውስሽ የሚፈጥርልሽ ደስታ ልዩ ነው እና በዛ አይነት መሰረት ነው የምናከብረው። በተለይ ደግሞ ሁሌ ጊዜ የአባቶች ቀን ከሚካኤል ዓመታዊ በዓል ጋር ይገጣጠማል። ብዙ ጊዜ እኔ ያደኩት ሚካኤል ቤተክርስቲያን፣ ኢትዮጵያ ዚ የማገግለው እንደዛ ነው፣ ልጆች የሚሄዱት ስለዚህ የቅዱስ ሚካኤል ንግስ በዓል የስ ንግስ በዓል አብረን እናከብራለን። ከዛ በኋላ ደግሞ ከሰዓት በኋላ ባለው ደግሞ እግዚአብሔርን ከማመስገን አባታችን ሆኖ ያሳደገን ቅዱስ ሚካኤልን ከማመስገን ባሻገር ደግሞ የቤተሰብ ጊዜ እንደዚሁ ይኖረናል እንደዛ ነው የምናከብረው እሺ እንግዲህ ቀደም ሲል እንዳልነው አባቶች በቤተሰባቸው በልጆቻቸው በሚያደርጉት አስተዋጽኦ ምስጋና የሚሰጥበት ፍቅር የሚገለጽበት ቀን ነው እና ኢትዮጵያም ላሉ እዚህም ላሉ አባቶች የምታስተላለፉት መልእክት ካለ ሳምሶን ወደ አንተ ልምጣ እሺ፣ አመሰግናለሁ። በድጋሚ ስመኝሽ ያ በእያሉበት ኢትዮጵያ ሆነው ወይም እዚህም ሀገር በጣም በጣም የሚገርሙ አባቶች አሉ። ብዙ የሚያስተምሩ ኃላፊነት የሚወጡ ለሁሉም እንኳን አደረሳችሁ ላለው ልጆቼንም፣ ኢትዮጵያ ባሉበት እንዴት ናችሁ ማለት እፈልጋለሁ። ባለቤቴንም በጣም አመሰግናለሁ፣ አባት ስላደረግሽኝ ማለት እፈልጋለሁኝ። በጣም ደስ ይላል። ሲሳይ አንተ የምታስተላልፈው መልዕክት ካለ በእሱ እንጨርሳለን። እሺ እግዚአብሔር ይስጥልኝ። በድጋሚ በጣም አመሰግናል፣ እናመሰግናለን፣ አንቺንም በእውነት በኢትዮጵያ ላላችሁ፣ በብዙ የኑሮ ውድነት ችግር ውስጥ ልጆቻችሁን ለተሻለ ማዕረግ ለማብቃት ደፋ ቀና የምትሉ ምትወጡ የምትወርዱ አባቶች ሁላችሁ እንኳን ለአባቶች ቀን አደረሳችሁ። የምትሰሩት ስራ ትውልድ የሚተካ ነው ሀገር የሚያቀና ነው። ሀገር ትውልድ የሚያተርፍ በመሆኑ ኩራት ይገባችኋል። በእውነት እግዚአብሔር ክብረትን ይስጣችሁ። በተለይም ደግሞ በብዙ ጫና ውስጥ ስድስት ልጆችን ለትልቅ ማዕረግ ያበቃህ አባቴ፣ ጥሩ ሞዴል ሆነህ ያሳደግከን፣ ለብዙዎች አራያ የሆንክ አባቴ እንኳን ለአባቶች ቀን አደረሰህ ማለት እፈልጋለሁ እግዚአብሔር እሺ እኔም አመሰግናለሁ። ሲሳይና ሳምሶን እዚህ አሜሪካን ሀገር የሚኖሩ ሁለቱም የሶስት ልጆች አባት ናቸው። በአባትነት በተለይ አሜሪካን ውስጥ አባት ሆኖ ማሳደግ ምን ይመስላል የሚለውን ስላስቃኙን እንዲሁም የአባትነትን ምክራቸውን እና ልምዳቸውን ስላካፈሉን በአድማጮች ስም በጣም እናመሰግናለን። በድጋሚ በኢትዮጵያም ሆነ በተለያየ ዓለም ክፍል የምትገኙ አባቶች እንኳን ለአባቶቹ ቀን አደረሳችሁ ማለት እንወዳለን። እንግዲህ ዕለቱን ለአባቶች የሚገባቸውን ፍቅርና ምስጋና በመስጠት የምናከብረው ቀን እንዲሆን እንላለን። መኝሽንና እንግዶቿን እናመሰግናለን። በድጋሚ መልካሚ አባቶች ቀን። አብራችሁን ቆዩ። ግርማ ተፈራ ካሳ አባብዬ ያለ የሚያዜመውን ልጋብዛችሁ። የለም ወይ መውደዱ ለግሶ I said, and it's called the ፕሮግራማችን ይቀጥላል። ቀጣዩ ቅንብር ወደ ትግራይ የሚወስደን ነው። ፈቃዱ ኃይሉ የንግድ ዓለም እንቅስቃሴውን በዶሮ እርባታ የጀመረ ወጣት ነው። በአመታት ውስጥ ወደ ተሳካ የከብት እርባታና ወተት ልማት የተሸጋገረው ፈቃዱ በአሁኑ ጊዜ ደግሞ ፊቱን ወደ ሰብአዊ እንቅስቃሴዎች አዙሯል። በትግራይ ክልል ለሚገኙ ተፈናቃዮችና የጤና ችግር ላለባቸው ወገኖች ወተት በማቅረብ እየረዳ ይገኛል። አለም ፍስሐ አነጋግሮታል። ፈቃድ ኃይሉ ልጅነትን ዶሮ በመሸጥ ጀምሮ አሁን ከአርባ በላይ የፈረንጅ ላሞችን በማፍራት የተፈናቀሉና የጤና ችግር ያለባቸውን የሕብረተሰብ ክፍሎች እያገዘ እንደሚገኝ ይናገራል። ፈቃድ ኃይሉ አርባዎቹ የዕድሜ ክልል ገደማ ይገኛል። ታታርና ለለውጥ የሚተጋ ሰው ነው። የድሬዎችን መሸጥ ሥራ ቋርጦ ቁርስ ቤት ከፍቶ ሥራ ሲጀምር በ2007 ዓመተ ምህረት ደግሞ ሁለት የፈረንጅ ላሞችን በመግዛት ማራባት እንደጀመረ ይናገራል። መጀመሪያ ዶሮ ነጋዴ ነበርኩ። ዶሮ ስነግድ ያው ታችኛው ስራ ነው። ከዛ ከዶሮ ነጋዴ ትንሽ ፋታ ግኝቼ ወደ ቁርስ ቤት ተሻገርኩ። ቁርስ ቁርስ ትንሽ ቁርስ ቤት ከፈትኩና ከዛ እሱን ስከፍት የወተት ችግር አየሁት። የወተት ችግር ሳይ ወተት እንግዲህ ምን ላድርግ ብዬ እናቴ በሁለት ሺህ ዓመተ ምህረት የሆነች ትንሽዬ ቦታ ገዛች። ከዛ እሷን ስትገዛ እኔ እሷን ቤት ክራይ ስለነበርኩ፣ ከዛ ወጥቼ ወደ እሷ ገባው። ይህን ስገባ የግድ ከብቶች ማርባት እንዳለበኝ ወተት የራሴ መሆን እንዳለበት አመንኩ። ከዛ የወተት ከብቶች ሁለት ትናንሾች ገዛው። እነሱም ቻለንጅ ሆነ። እነሱ እስከሚያድጉ ወተት ስለማላገኝ እነሱን ሽጬ ሁለት ትላልቆች ገዛ የፈረንጅ ከብቶች ናቸው ትላልቆች የፈረንጅ ከብት ገዛ ሆላንድ የሚሉት አሁን እነዛ ሆላንድ የፈረንጅ ከብት ስገዛ አንዲቷ በሁለተኛ ወር አንድ ጥጃ ወለደች ሴት ወለደች ያችኛዋም ሴት ወለደች ከዛ አራት ሆኑ አራት ሲሆኑ ያው እነሱን እያሳደግኩ እያሳደግኩ ወደዚህ አርባ አምስት ከብቶች ተሻገሩ አርባ አምስት ከብቶች ሲሻገሩ አምስቱ ያው አንዳንድ ጉዳቶች ተጎድተዋል አሁን እነሱ ሲጎዱ ያው እነሱ ተጎድተዋል ብለንም አላቋረጥንም። እየሰራን ነው። የገዛኋቸው በሁለት ሰባት ዓመተ ምረት ነው። ፉቃዱ ከላሞቹ በየቀኑ ከአንድ መቶ አምሳት ከሁለት ሞቶ ሊትር ወተት የሚያገኝ ሲሆን አልተገኘም ከተባለ አንድ ሞቶ ሊትር በየቀኑ እንደሚታለቡ ሲያውስ፣ ከዚህ ወተት ለተፈናቃዮች ከአምሳ እስከ ሰባ አምስት ሊትር በየቀኑ በነጻ እንደሚሰጥ ይገልጸል። ወተት ለቁርስ ቤት ሸፈኑልኝ። እነሱ እንዲራቡ ጣርኩ። ከዛ ላሞቹ ከ200 ሊትር እስከ 150 ይታለባሉ እስከ 100 በቃ አነሰ ቢባል 100 ሊትር ታገኛለህ በቀን በ2008 ዓ.ም ከደሴ ከኮምበልሻ ከባህር ዳር የተፈናቀሉ ወገኖች ነበሩ 45 ሰዎች በየቀኑ አንዳንድ ሊትር የቀዳማዊ ወያኔ ነዋሪዎች ሁኖ እዛ የተሰበሰቡ የእርዳታ ክፍሎች በአንዳንድ ሊትር ለ23 ወር ሙሉ የተቸገሩ ሰዎች እየሰጠው ነበር ከዛ ሁኖም ቀጣይ ችግሩ አላለቀም የኢትዮጵያና የትግራይ ሰራዊት ግጭት ተፈጠረ። እንደዚህ ሆኖ ሲጓዙ ሲጓዙ የተፈናቃይ የምዕራብ የሽሬ ሸራሮ የሁመራ ሁሉ ተፈናቃይ ወደ መቀለ ገባ። ያን ተፈናቅሎ አሁን ሰው እጅ ወድቆ ልታይ ህሊና ሊቀበል አልቻለም። እንደዛ ሲያስብ ዝም ብዬ ሄጄ ይዛ አስተባባሪው ነበረ እዚህ ችግረኞች ያሉ የታመሙ ወልዶ ትንንሽ ከአምስት አመት በታች የያዙ እናቶች ልጆች ያሉ ንገሩኝ፣ እናት አባት የሌላቸው ጠፍቶ ሰው የሌላቸው ልጆችም አሉ እና ንገሩኝ። እንደዚህ ሰምቼ ነው የመጣኋት ስላቸው አንድ መቶ ሰው አመጡልኝ። እንደዛ ሲያመጡልኝ እኔ ደግሞ በቀን ሰባ አምስት ሊትር ሀምሳ ሊትር እየሰጠው ከሁለት ሺ አስራ ሶስት እስካሁን አላቋረጡም። ከዚህ በተጨማሪ የጤና ችግር እንዳለባቸው በሐኪሞች የተረጋገጥላቸው የህብረተሰብ ክፍል እያገዘ እንደሚገኝ ፈቃዱ እንዲህ ይገልጸዋል። ከአቅም በታች በሽታ የተሸከሙ ሰዎች አሉ። እነሱም ደግሞ ስታያቸው እንዲኖሩልህ፣ እንዲይድኑልህ የአገርህ ዜጋ እንደመሆናቸው መጠን እንዲኖሩ ትፈልጋለ። የኤች አይ ቪ የተያዘም አለ። ለዚች ቀን ያቋርጣል የማይባለው እንደ ፍላጎቱ የሚጠጣ ወተት አሁን እንደዛም የሚዛን ማነስ ሆስፒታል መቀሌ ሆስፒታል ነው የሰጡኝ። በደብዳቤ አድርጎ ችን ልጅ ምንም ልናረጋት አንችልም መድኃኒትም የለም ብሎ ደብዳቤ ወደ እኔ ላኩ። እኛ ከዚህ ከዚህ ተሰምተን ነው የመጣን አሉ። እሺ አልኳት። እስካሁን እየጠጣች ነው። ፈቃዱ በመጋቢት ወር 2013 ዓ.ም አካባቢ የጀመረውን እገዛ እስካሁን 2.5 ሚሊዮን መድሮስን ሲገልጥ ገና እንደሚቀጥልም ተነግረዋል። ፈቃዱ ይህንን እገዛ ሲያደርግ በክራይ ቤት እንደሚገኝም ጨምረው ገልጸዋል። ችለው ምንም የለኝም፣ የቤት ክራይ ነው ምኖረው፣ ባለትዳር ነኝ። የድርጅትም ክራይ ነው፣ መኖሪያም ክራይ ነው። ይሄ የእናቴ ቤት ነው። ሁለት ነጥብ አምስት ሚሊዮን ይሆናል። እኔ ማለት ይሄ ማለት ገና ነው። ይሄም አስር ሚሊዮንም ሊደርስ ይችላል አይታወቅም። ትግራይ ነጻ እስከምትሆን ከድህነት ከመከራ ስራ እስከምትጀምር እንቅስቃሴ እስከምጀምር ነው የምለው ፕሮግራሙ። ይሄ ደግሞ መቼ ነው አይታወቅምና እስከ መጨረሻ መስጠት የስራዬ ዋናው መነሳሻዬ ነው። ይህንን ስናይ ተግባር ለማድረግ ያነሳሳው ነገር ሲጠየቅ፣ ሰዎችን ማገዝ፣ ሰው መሆን በቂ ነው በማለት እንዲህ ይላል። ሰው እኮ እየጠፋ ነው፣ እየራበው ነው፣ እየታመመ ነው፣ መድኃኒት በማጣት በራብ በመከራ በችግር በስትረስ፣ እየታመመ እየሞተ ነው። ይሄን እየሞተ እያየ አንተ እንዴት አድርገህ መርጠህ ልትበላ ትችላለህ? መርጠህ ልተኛ ትችላለህ? ሰው ከሌለስ ይሄ ድርጅት የሚባል ይሄ ፋብሪካ የሚባል ምን ይዞ ነው ድርጅትና ፋብሪካ መሆን የሚችለው? እኔ ሰው ተርፎልኝ ብዙ ነገር ልሰራ ስለምፈልግ ነው፣ ሰው መኖር ስላለበት ነው። እነዚህን ይዤ በኋላ የትግራይ ትልቅ የወተት ፋብሪካ ልትሆን ስትችል ሰው ይዘህ ነው ፋብሪካውን ስተክል እኮ ሰው ሲጠቀምልህ ነው። ሰው ከሌለ ምን ያደርግልሃል? ፋብሪካ ምን ያደርግልሃል? ከብቶች? እኔ ዋናው የምፈልገው እኮ ህዝቡን ነው። ህዝቡን ካለ ሁሉ ነገር ማድረግ ትችላለህ። ህዝቡን ከሌለ ግን ምን ያደርግልሃል? መኖር ምን ያደርግልሃል? ፋብሪካ ምን ያደርግልሃል? ብር ዋናው ሪሶርሱ ሰው ነው። እሱን ብዬ ስለማምን ነው በፍቃዱ እገዛ እየተደረግላቸው ካገኘህዋቸው አስኳል ተስፋይ አንዷ ናት። አስኳል በሽኛ ልጅ አላት አስኳል ልጇን ከበሽታው እንዲድን ወተትና እንቁላል በብዛት መጠቀም እንዳለበት ከሐኪሞች ስለተነገራት ይህንን ችግር ፍቃዱን ለማገዝ እንደረዳት ትናገራለች። ችግሬ ልጄ በጣም አሞኝ ነበር። ህመሙ ቲቪጢ ህክምና ሄጄ ነበር። እንቁላልና ወተት መጠቀም አለበት ስለተባልኩ ፍቃዱ ረዳኝ ማለት ነው የሆነ ሰው ተሸግሬ ስላልኩ ከፍቃዱ ጋር አጋናኘ። ፍቃዱ በጣም ጥሩ ሰው ነው። በየቀኑ ወተት ይሰጠኛል። ጥሩ ውጤት አገኘሁ። በጣም ጥሩ ነው። ውጤቱስ በጣም ጥሩ ነው። ለምሳሌ አንገቱ እበጥ ነበር፣ ቀንሰዋል። ተኝቶ ነበር፣ መንቀሳቀስ ጀምሯል። ጉልበቱ ጥሩ ሆነዋል። እኔ በጣም ደስ ብለኛል። ፍቃዱስ በጣም እግዚአብሔር ይርዳል። ሌላኛው የፍቃዱ ሀይሉ እገዛ ተጠቃሚ አሽመላሽ ቀለም ይባላል። አሽመላሽ የጤና ችግር እንዳለበትና ፍቃዱ በሚያደርግለት እገዛ ጤንነቱንና ጉልበቱን እየተሻሻለ መሆኑን ይገልጻል። ያው ፍቃዱ ለእኛ የሚያግዘን ያው እንዳልኩ የአንድ ሰው ሕይወት ለመዳን ብሎ የሚያግዘን ያለ አግኝተው ሳይሆን ምንም ከዛቸው ያለችው ተካፍዬ ከወንድሞች የተካፍዬ ልብላ ብሎ ነው ነው እንጂ አግኝተው ከህዝቡ በላይ ወይም ካለው በላይ አደለም። እና ባለች ፈቃዱ ይለኛ እንደ አባታችን አድርገን የማየው እንደ አባት አድርገን በጣም ናየው የኔ በሽታ ሁሉ አይቶ ተቸግሬ መሆን አይቶ ነው የሚያግዘ የሚያግዘ ያለው ወተት በየቀኑ ግማሽ ሊትር ወተት ያግዘኛል። ማለት እና ወተቱም ጥሩ ውጤት አምጥቶልኛል እስካሁን ያለብን፣ እና ለቀጣይም በዚህ እንዲቀጥልልን ነው የምንፈልገው። ሌሎችም ከፍቃድ መማር አለባቸው። ምክንያቱም ለአንድ ሰው አንድ ሀብታም ለአንድ ሰው እንኳ ቢያግስ የተቸገረ ሰው ቢያግስ ጥሩ ነው። ሁሉም ለሰጠኝ ማብራሪያ እጅግ በጣም አመሰግናለሁ። ዓለም ፍስሐ የአሜሪካ ሬዲዮ ከመቀለ። የምትከታተሉት ከአሜሪካ ድምፅ ከዋሽንግተን ዲሲ የሚተላለፈውን የእሁድ ምሽት ፕሮግራማችንን ነው። ከአጭር ሞገድ መስመሮችና ከኢትዮ ሳት በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ ደግሞ አት ቪኦኤ አምሃሪክ ላይ በቀጥታ ልታደምጡን ትችላላችሁ። የቀለም ስዕልና የግራፊክስ ጥበብ ሙያተኛዋ ማህሌት ብርሃኑ የሙሉ ጊዜ የስነ ልቡና ባለሙያም ነች። ማህሌት በዕለት ተዕለት ህይወቷ እርሷንም ሆነ ሌሎች ሴቶችን የሚያጋጥሙ ችግሮችና ተግዳሮቶችን በሸራ ላይ በማሳረፍ ትታወቃለች። የስዕል ጥበብ ሥራዎቿ ኩኩስ ፔንስል ወይም የኩኩ እርሳስ በሚል ስያሜ በማህበራዊ ሚዲያ ላይ ይገኛሉ። ማህሌት ከኤደን ገረመው ጋር ያደረገችው ቆይታ ቀጥሎ ይቀርባል። በጣም ነው የማመሰግነው። እንግዲህ የስዕል ስራዎችሽን ኩኩስ ፔንስል ብለሽ ነው በተለያዩ ማህበራዊ ሚዲያዎች ላይ እያስተዋወቅሽ ያለሽው። አሪፍ ጥያቄ ነው። ኩኩ እኔ ነኝ። ኩኩ የቤተሜ ነው። ኩኩ ስል ኩኩስ ፔንስል ለምን ተባለ ደግሞ ከሚል ጥያቄ ከመጣ ያው እርሳስ ቤዝ ነው። ብዙ ጊዜ ስዕል ላይ ለብዙ ነገር መጀመሪያ አይዲያሽን የምታሰፊው በብዛት በስኬች ነው። እርግጥ ነው አሁን ያው ዲጂታል ፕላትፎርሞች አሉ፣ በተለያየ መልኩ ስኬች ይሰራል። ግን ያው ትራዲሽናል የሆነውና በጣም መሰረት የያዘው ነገር እርሳ ስለሆነ ኩኩስ ፔንስል ብዬዋለሁኝ። እሺ ያው የስዕልንችን ትሰሪያለሽ፣ እንዴት ነው የጀመርሽው? እስቲ ጥቂት ስለ ስዕል አጀማመርሽ ነገሪ። አጀማመሪ አሁን እንዲህ በዚህ ጊዜ ነው ብሎ ለማለት ያስቸግራል። ምክንያቱም ያው አባቴ ሳሊ ነበር፣ አሁን በርግጥ በሕይወት የለም። እንደሚመስለኝ ያው ከልጅነትም ሳላውቀው ኖ ስቲሙሌት ዶኛለሁ። ማለት ቅርብ ነኝ፣ ቀለሞች የማየት የስዕል እቃዎች የማየት የተሻለ ኤክስፖዘር ነበረኝ እና አይ ቲንክ እሱም አስተዋጽኦ አድርጎልኛል። እኔ ከልጅነት ጀምሮ ያው ከእርሳስና ከወረቀት ጋር ነው ተለይቶ የማያውቅ ኦልሞስት ራሴን ሳስታውስ ጀምሮ አብሮኝ ያለ ነገር ነው። ሰው በዚህ መቼ የጀመርኩት ለማለት ያስቸግረኛል። ግን ስዕልን ፎርማሊ አልተማርኩትም። የተወሰነ ጊዜ ኢንላይትመንት አርት አካዳሚ የሚባል የግል ትምህርት ቤት ተምሬያለሁ። በእቼ አለ አሁንም ትምህርት ቤቱ ይመስለኛል። እዛ ስገባ ነው ጥሩ ቤዝ የሰጡኝ እና በትክክል ስዕልን መስራት እችላለሁ እንደ ፕሮፌሽን የሚል የሆነ አይነት በራስ መተማመን ያገኘሁት ከዛ በኋላ ነው። ከዛ አይ ቲንክ ባለፉት አራት አምስት አመታት ውስጥ ደግሞ በደንብ በደንብ ሲሪየስሊ የያዝኩት በአራት አምስት አመታት ውስጥ ነው። በደንብ ፔጁንም ፕሮሞት ማድረግ የጀመርኩት ሰዎችንም በደንብ ኔትወርክ ማድረግ ስራዎችንም መሸጥ ምናምን የጀመርኩት ባለፉት አራት አምስት አመታት ውስጥ ነው። አብዛኞቹ እንግዲህ ስራዎችሽ አብዛኞቹም ሳይሆን ሁሉም ማለት በሚቻልበት ሁኔታ የሴቶችን ነገር የሚገልጹ ናቸው። ሴቶች ናቸው በንድፎሽ ውስጥም ያሉት ስዕሎም ሴቶች ነው። እንቅስቃሴውም ወይም ደግሞ ንግግሩም የሴቶች ነው እና ያ እንዲሆን የመረጥሽበት ምክንያት ምንድን ነው? እሱ እንደዚህ አስበሽ የምትመርጡ ነገር አይደለም። እንደው እውነቱን ለመናገር ማለት፣ አሁን ላይ ያው፣ አሁን ሳይኮሎጂ ባክግራውንድ ይዤ ሲገባኝ ነገሩ ሞር ሰብኮንሽስሊ ብዙውንም እድሜን ከእናት ከእህቶች ጋርም ስላደግኩኝ የሴት ነገር ሞር ይቀርበኛል ይመስለኛል፣ አሁን ላይ ሲገባኝ። ስለዚህ ሳላውቀው እሱን ነው ሞር ጭንቅላቴ በደንብ እየተለማመደ ያደገው፣ የማየውም ነገር ወደዛ በጣም ይሳባል። ከዛ ደግሞ ከፍ እያልሽ ስትመጪ ደግሞ ያው ስታነቢኝ ያለውንም ሚዛናዊ ያልሆነ ነገር በተለይ ሀገራችንም ላይ ዓለምም ላይ አጠቃላይ ስታይ የሴት ነገር የበለጠ እንደ ሴትም ደግሞ እየቀረበሽ የቀረበሽ ይመጣልና በዚህ ምክንያት ነው ብዬ ጀመርኩት ለማለት ይቸግረኛል፣ ግን የብዙ ነገሮች ጥርቅም ነው። ምን አይነት የሀሳብ ግጭቶች፣ ምን አይነት ያልጣሙሽ ነገሮች ወይም ደግሞ አንቺን ቅሬታ የፈጠሩብሽ ከባህል ጋር የተያያዙ ነገሮችን ለማንጸባረቅ የምትሞክሪው በተለየ ስሜት የሰራሹ ለምሳሌ ስራ ካለ ከዛም ጋር በመነሳት አያይዘሽ ምሳሌ ሰተሽ ብታስረጅኝ። አብዛኛው ማህበራዊ ነው ልል ችላለሁ። ያው ውስጡ ባህልም አለ በተወሰነ ግን፣ ያው አብዛኛው ምልከታዬ የሚገናኘው ሴቶች ብዙ ነገር የሚወሰንልን መንስ በዙሪያችን ባለ ሰው ራሳችንን ለማሰማት ብዙ ጊዜ አስቸጋሪ ነው። እንደ ሴት ከተማ ውስጥ ማድገሽ አስቸጋሪ ነው እንኳን አይደለም ገጠር ውስጥና አብዛኛው ነገር ሴቶች ራሳቸው የሚወስኑት የራሳቸውን ድምፅ የሚያስተቀቡበት ነገር ሳይሆን ህይወታቸው ሙሉ በሌላ ሰዎች የሚመራ ነው እና ለምሳሌ በተለየ ስሜት ባልለው ግን ያው ብዙ ሰው ጋር ደረሰውም የሚታወቀውም ስለሆነ አንድ ለከፋ ላይ የሰራሁት ስራ አለ። አንድ የጆሮ ማዳመጫ አድርጋ ጆሮዋን ደፍና ወደ ፊት ኮስተር ብላ የምትሄድ ልጅ ናት። ከዛ ከደርበዋ የተለያዩ ሰዎቹ የሚሏትን ኮመንሊ የሚባሉ ለከፋ ቃላትን እነሱን በጽሁፍ ለማስቀመጥ ሞክር ያለው እና አሁን እሱ ለምሳሌ አብዛኛው ነገር እውነቱን ለመናገር ብዙ ሊባል ይችላል። ራሴ የተባልኳቸው ናቸው እና ጥርቅም ነው ነገሩ። ከልጅነት ጀምሮ ኖ ሁልጊዜ መንገድ ላይ በደንብ ራሴን መለስ ሳይው ነጻ ሆነን መንቀሳቀስ እንኳን አንችልም። አይደለም ይቅርና ትልልቅ ውሳኔ ሰጪነት ላይ ለመቀመጥ እና ያ የኮረኮመን የኮረኮመን ይመጣል ከዚያ በኋላ የራሳችን ሀሳብ ለማስተጋባት በጣም እንቸገራለን። እንደ ሴት ምሳሌ፣ የውበት መለኪያ ሴት ልጅ እንድትሆን የሚጠበቁ የውበት መለኪያዎች አሉ። ከነዛ ጋር የተያያዙ ማህበራዊ ጉዳዮችን ነው በብዛት የምታስሰው። አሁን ይህንን ስራ ስትሰሪው በብዛት ማህበራዊ ሚዲያን እየተጠቀምሽ ነው። በጣም ብዙ ሰውም ጋር መድረስ ችለሻል። ግን አንቺ ስሜትሽን ለማንጸባረቅ ብቻ ብለሽ ነው የምትሰሪ፣ ወይስ ደግሞ የህብረተሰቡን አመለካከት በዛ ነገር ላይ ግንዛቤ እንዲጨብጡ ብለሽ አስበሽ ግብ ኖሮሽ የምትሰሪያለሽ? አጀማመሩ የራስን ስሜት ለመተንፈስ ነው። እውነቱን ለመናገር እኔ ብዙ የቃል ሀብታም ሰው አይደለሁም። ብዙ መናገር ምቀልኝም ሰው አይደለሁኝም። በብዛት አለመናገር የምመርጥ ሰው ነኝ እና ስል ደግሞ በጣም ይረዳል ለእንደዚህ አይነት ሰው ጥሩ ሀሳብን መግለጫ ምዴትም ጭንቀትም ካለ መተንፈሻ ነው ለእኔ እና መጀመሪያ ላይ ያው ብዙ የሚያበሳጩኝ ነገሮች አሉ። ኦብዘርቭ አደርግ አካባቢን ስመለከት እና ቃ ማድረግ የምችለው ነገር አው በዚህ መልኩ ነው ሀሳቤን ማስተላለፍ የምችለው። ስለዚህ መነሻው የራስን ስሜት ከማንጸባረቅ የጀመረ ነው። በኋላ ላይ ግን የተወሰኑ ስራዎችን ፖስት ካደረግኩ በኋላ ምላሹን ሳየው በጣም ብዙ ሰው ጋር የሆነ ጥሩ ነገር ፈጥሮ አየሆኝ ማለት ፖዘቲቭ ኮመንት ማግኘት ሳይሆን ማወያየት እንደቻለ አየሆኝ ያ ማለት ጥሩ የሚኮረኩር ነገር ሆኗል ማለት ነው። ስለዚህ እኔም እየቆየው ያው በደንብ መስመር እያስያዝኩ በደንብ እያሰብኩኝ ስትራክቸር እያስያዝኩኝ መስራት ጀመርኩኝ። እንደዚህ እዚህ ማህበረሰብ ጋር ልድረስ ብሎች ስትሰሪ በጣም እንደውም ያስቸግራል። አይዲያ እንደዛ አይመጣም ብዙ ጊዜ ከውስጥ ሲሆን ነው እና እና ብዙ ሰው ጋር መድረስ የቻለው በጣም ከውስጥም ስለሆነ ይመስለኛል። ከድርጅቶች ጋር በተያያዘ ያው የድርጅቶችን ስም ባልጠቅስም ያው ሴቶች ላይ የሚሰሩ ድርጅቶች ናቸው። ከእነሱ ጋር የተወሰኑ የፖስተር ስራዎችን እየሰራሁ ነው ያለሁት። አሁን ስራዎችሽን በኤግዚቢሽን ለማሳየት አስበሽ ታውቂያለሽ? ከኤግዚቢሽን ጋር በተያያዘ የግል ኤግዚቢሽን እስካሁን አላወጣሁም፣ ግን አስባለሁ፣ በእርግጠኝነት አይቀርም። በጋራ ኤግዚቢሽን ያህ ዲጂታል አርት ይዤ ወጥቻለሁ። ስራዎች ጥሩ ምላሽ ነበረው እዛ ላይ ስለ እንቦና ሐኪምነትሽን እንምጣ። እንዴት ነው ሁለቱን አጣጥመሽ የምትሄጂው? ከጊዜ ሳ አኳያ ከስራም አኳያ አግዞኛል ብለሽ የምታስቢ ነገር አለ ወይ? ስነ ልቦ ነው የደገፈበት ሁኔታ አለ ወይ? ያው በቀጥታም ባይሆን በተዘዋዋሪ ደግፈዋል። ሳይኮሎጂ ስትማሪ ብዙ ጊዜ የሰዎችን የተለያየ መሆን የተሻለ እንድትረጅ ያደርጋል እና ያ ደግሞ ጥበቡም ላይ እይታሽን በጣም መስተካክለዋል። የተለያየ ዴፊኒሽን አለ ውበት የሚባለው ነገር ራሱና ሁሉንም ነገር እንደ ራሱ ማየትን ብዙ አለመሰረጅም፣ በሰዎች ነገር ውስጥ በጣም ብዙ ጣልቃ አለመግባትን ያስተምራል። ከጊዜ አኳያ ያው ቀላል አይደለም ከባድ ነው። ምክንያቱም የሙሉ ጊዜን ስራ ሰርተሽ ከዛ ደግሞ ስዕልም ራሱ በጣም ብዙ ነገር ይጠይቃል። ካልሆነ በምትፈልጊ ልክ አይከፍልሽም እና ያለ ሁኔታ ሴት ስትሆኚ የሚጠበቅብሽ ማህበራዊ ግዴታዎች አሉ። እነሱን መወጣት በጣም በጣም የሚታሰብ ነው እና የምትተሉ ነገር ይበልጣል በዛ መሀል ደግሞ ያው ቸጋሪ ያለሽ ባላንስ አድርጎ ለመሄድ ግን ሁለቱም ወዳቸው ሙያዎች ናቸው። ማህሌት ብርሃኑ ወይም ኩኩ ፔንስል ከአሜሪካ ድምጽ ጋር ለነበረሽ ቆይታ አመሰግናል። ወደ ቀጣዩ መሰናዶ ስናልፍ በአርቲስት ዳዊት ነጋ አሟሟት ዙሪያ እየተናፈሱ ያሉት ወሬዎች እውነትነት እንደሌላቸው የአርቲስቱ ወዳጆች ገለጹ። በስቱዲዮ ውስጥ በዝግጅት ላይ የነበሩት የጥበብ ሥራዎቹ በአግባቡ ታትመው ለገበያ እንደሚቀርቡም ተገልጿል። የአርቲስት ዳዊት ነጋ የቀብር ሥነ ሥርዓት ማክሰኞ ዕለት ሰኔ 7 2014 ዓ.ም አዲስ አበባ በሚገኘው የቅድስት ስላሴ ካቴድራል ተፈጽሟል። ዳዊት ነጋ ማን ነው? የሕይወት ጉዞና የጥበብ ስራውስ ምን ይመስላል? ገብረ ሚካኤል ገብረ መድህን ዝርዝሩን ይዟል። መቶ ድምፃዊ ዳዊት ነጋ በ980 ዓ ም በመቀለ ከተማ እንዳ ማርያም እየተባለ በሚጠራው ሰፈር ነው የተወለደው። ወላጆቹን በልጅነቱ በሞት ያጣው ዳዊት በዚህ ምክንያት ብዙ ችግር ማሳለፉንና እድገቱ በፈተና የተሞላ እንደነበር በተለያዩ ጊዜያት ባደረጋቸው ቃለ መጠይቆች ገልጿል። በዚህ አይነት ህይወቱ ውስጥ እየኖረ እያለ ነበር ዳዊት ነጋ ለሙዚቃ የነበረውን ፍቅርና ተሰጦ ማሳየት የጀመረው አብሮ አደጉና የቅርብ ጓደኛው አዲስ ኃይለ ስላሰ ተማሪዎች እያሉ ክራር ይጫወትላቸው እንደነበር ያስታውሳል። ኢለመንተሪ ተማሪ እያለ ክራር ምናምን ይጫወት ነበር። ትልቅ የሙዚቃ ፍቅር ነበረው። ትልቅ አርቲስት እንደሚሆን፣ ትልቅ ዝመኛ እንደሚሆን ሲነገረን ነበር። በልጅነቱ ዳዊት ሙዚቀኛ የመሆን ህልሙን እውን ለማድረግ በተግባር መንቀሳቀስ የጀመረው ክራር በመጫወት ብቻ አልነበረም። ድፍረትና በራስ የመተማመን መንፈስ የነበረው ዳዊት በመቀለ ከተማ ወደ ነበረው ሰርከስ ትግራይ በመሄድ የሙዚቃ ቡድኑ አባል ለመሆን አመልክቷል። ሰርከስ ትግራይ ዳዊትን በድምፃይነት ባይቀበለውም በከበሮ ተጫዋችነት ስራ እንዳስጀመረው ጓደኛውና አብሮ አደጉ አዲስ ኃይለ ስላሴ ይገልጻል። በኋላም የሰርከስ ትግራይን የሙዚቃ ቡድን ለቆ የትግራይ ፖሊስ ኦርኬስትራን በመቀላቀል ለስድስት ዓመታት ሰርቷል። በዚህ ሁኔታ ከሙዚቃው ዓለም ጋር የተዋወቀው አርቲስት ዳዊት ነጋ የትግርኛ ባህላዊ ዘፈን መስራት እንደጀመረ አዲስ ኃይለስላሴ ተናግረዋል። መጀመሪያ ከህዝብ ጋር ያገናኘው ሙዚቃ ደአመና የሚል ሙዚቃ ሰርቶ፣ በዛ ነበር ትንሽ እውቅና ያገኘው። ከዛ በኋላ መንደረይ ህዲያ መቀለ የሚል ሲሰራ ነበርና ሞር ወደ ዘመናዊ የገባበት ደግሞ ከም ገልገለ መስከል የሚዘፈን እሱ ትንሽ ወደ ባህላዊ ሙዚቃ ሲገባ እሱን አስታወቀው። ከዛ ነክባ ባይለን ወዛመይ ዘው ይደረው እያለ ትልልቅ ባህላዊ ሙዚቃዎች ትግርኛ ተጫውተዋል። የሁሉ ሰው የሚያውቀው ስራዎች ናቸው። በዚህም ዳዊት ነጋ ከሰላሳ በላይ ዘፈኖችን በማውጣት ትልቅ ሙዚቀኛ የመሆን ህልሙ ምኞት ብቻ ሳይሆን በጥረት የሚጨበጥ ግብ እንደነበር አሳይቷል። በተለይም ወዛመይ እኖኺ ባባይለን እና ዘዊደሮ የሚሉት ዘፈኖቹ በሙዚቃ አፍቃሪዎች ዘንድ ከፍተኛ ተወዳጅነትን አትርፈውለታል። ዘፈኖቹ ትግርኛ በሚሰማው አድማጭ ብቻ ሳይሆን በሌላውም ዘንድ ተጽዕኖ መፍጠር ችለዋል። ዳዊት በዚህ ደረጃ ተወዳጅነትን ያተረፈው ጠንካራ ስራዎችን በመስራቱና የተለየ የአዘፋፈን ስልት ይዞ ስለመጣ ነው ይላል ካሌው ደሳለኝ። ሁሉም ትግርኛ ቋንቋን የሚሰማም የማይሰማን ኦዲየንስ የያዘ ድምፃዊ ጠንካራ ስራዎች ነው የሚያቀርባቸው። እጅግ ተወዳጅ ስራዎች ናቸው። ከክሊፖቹ አንፃር ስትመለከት ከሚያቀርባቸው ሙዚቃዎቹ ስራዎቹ፣ ግጥሞቹን ይዘታቸው ትግርኛ ቋንቋ ለሚችል ይዘታቸው ትግርኛ ቋንቋ የማይችል የማይሰማም ሰው ክሊፖቹንም የአገፋፈን ስልቱንም እሱም እነሱን ነገሮች ትልቅ ደረጃ አድርሶ የሰራ በመሆኑ ነው ይህን ሁሉ ኦዲንስ ማግኘት ይችላል። ከኢትዮጵያ ውጭ አብሮ የመጓዝና የመስራት አጋጣሚ አግኝቶ እንደነበር የሚናገረው ድምፃዊ ታደለ ሮባ በበኩሉ ዳዊት ትልቅ አቅም የነበረው ሙዚቀኛ እንደሆነና በዘርፉ አዲስ ስልት ይዞ እንደመጣ ይገልጻል። ግብጽ ላይ ጥሩ ብዙ ትውስታዎች አሉን። የአየር አዳላ ምሮ ያዘጋጀው ይሄ የኢንተርናሽናል ጉዞ ነበረ። የኤልያስ መልካ ያቀናበረው እና ብዙ ፖቴንሻል ነበረው። አንድ አርቲስት ሲመጣ የሙዚቃውን ብቻ ወይም ደግሞ የድምፅን ብቻ ሳይሆን ስታይልም ይዞ ትመጣለህ እና ዳዊት ይዞት የመጣው ስታይል ብዙዎቹን ማለት ተከታይ አግኝቶበታል። ከሱ በኋላ ብዙ የትግርኛ ወጣት ዘፋኞች ወጥተዋል። አርቲስት ዳዊት ያመጣው አዲስ የአጨዋወት ስልት ባህላዊ ዘፈንን በዘመናዊ መንገድ መጫወት የሚል ነው። በዚህም በትግርኛ ባህላዊ ሙዚቃ ትልቅ ለውጥ ማምጣቱን አዲስ ኃይለስላሴ ይገልጻል። አዲስ የትግርኛ ሪቮሉሽን ነው የፈጠረው። ተኝቶ የነበረ ሙዚቃ ትግርኛ ሙዚቃ በአንዴ ነው ያነሳው። በጣም በሚገርም ሁኔታ በዘመናዊ ክሊፕ የሚገራርም ቅድ ያላቸው የሚገራረም አዘፋፈን አዲስ ላይ ሊዘር መጥተው ግን ባህላዊ ና ሰሞ ቆንጆ ሙዚቃ ሰርቶ ብዙ አርቲስቶች አላያው ነው። ብዙ አርቲስቶችን በዛ መንገድ ትልልቅ ሙዚቀኛ ተፈጥረዋል። ዳዊት ነጋ ባህላዊ ሙዚቃን በዘመናዊ ስልት በመጫወቱ የትግርኛ ሙዚቃን በአንድ ደረጃ ከፍ አድርጎታል ይላል ሌላኛው የቅርብ ጓደኛው ሰለሞን ገብረ እግዚአብሔር። ዳዊት ብርቱዕ ደራፊ እዩ ብመዓልቱ ሓደ ሻ ዳዊት ጎበዝ ዘፋኝ ነው። በየቀኑ አዳዲስ ነገሮችን የመስራት አቅም ነበረው። በአንድ ቀን አንድ ዘፈን ከነ ግጥሙና ዜማው የመስራት አቅም ነበረው። ለዛና ባህል የማወቅ ችግር አልነበረበትም። ትግርኛን በአንድ ደረጃ ከፍ አድርጎታል። ወዛመይ በሚለው ዘፈኑ ያየ ነው። ይህን ነው፣ ባህላዊውን ከዘመናዊ ጋር በማዋሃድ እንዴት አዲስ ነገር መፍጠር እንደሚቻል አሳይቶናል፣ ነበር ያለው ሰለሞን ዳዊት የሙዚቃ ኖታን በማጥናቱ ሙዚቃን በእውቀት ይሰራው እንደነበር የሚገልጸው አዲስ ኃይለስላሴ የትግርኛ ሙዚቃን በዓለም ደረጃ ለማስተዋወቅ በኮክ ስቱዲዮ አፍሪካ ሙዚቃ ለመስራት እንደተመረጠ አዲስ ሙዚቃም እንደሰራ ይገልጻል። ኮክ ስቱዲዮ በትግርኛ ሙዚቃኛ ብቸኛ እሱ ነበር የጠራው። በጣም የሚገርም ስራ ሰርቶ ወለሎ ሚል እዛ አዲስ የማፈጥረው ከዛ አልፎም ደግሞ ለኢንተርናሽናል ኢቨንት ፈልገውት ከትልልቅ ከውጭ ሀገር አርቲስቶች ጋር ሆነው ጥሩ ዜማ ሰርቶ ጥሩ ስራ ሰርተዋል። አርቲስት ዳዊት በህይወት ዘመኑ ያሳለፈው ውጣ ውረድ እና ለሙያው የከፈለው ከፍተኛ መስዋዕትነትም ለብዙዎች ምሳሌ እንደሚሆን ካሌብ ደሳለኝ ይናገራል። አብዛኞቻችን ባጭሩ ለማድረግ ባጭሩ ራሳችንን ትልቅ ቦታ ለማድረስ ልፋቱን ድካሙን የማንፈልግበት ጊዜ ነው የአቋራጭ ጊዜ ነው ጊዜው ራሱ እሱ ግን የመጣበትን የህይወት ተሞክሮ ስናየው በጣም እጅግ ፈታኝ የሆነ ለአስጨራሽ ጉዞ ነው የተጓዘው በልጅነቱ ነው መከራን መቅመጥ የጀመረው ምን ያህል ፈታኝ ጊዜ እንዳሳለፈ ለሙያው የከፈለው ዋጋ ይህን ተሞክሮ ለወጣቱ እጅግ ምን ያህል አስተማሪ እንደሆነ ማንም ሰው ከምንም ተነስቶ ትልቅ ቦታ መድረስ እንደሚችል በጣም ትልቅ የህይወት ተሞክሮ ያለው አርቲስት ዳዊት አዳዲስ የሙዚቃ ስራዎችን በማዘጋጀት ላይ ያለ ነበር በሞት የተለየው። በስቱዲዮ ያሉት ስራዎቹ አብዛኞቹ የተጠናቀቁ በመሆናቸው ወደፊት በአግባቡ ታትመው ለሙዚቃ አፍቃሪዎች እንደሚደርሱ በአርቲስቱ የዩቲዩብ ቻነልም እንደሚጫኑ ጓደኛው አዲስ ኃይለስላሴ ተናግረዋል። ባለትዳርና የአንድ ልጅ አባት የነበረው ድምፃዊ ዳዊት ነጋ በአዲስ ህይወት ሆስፒታል ለሶስት ቀናት ሕክምና ሲከታተል ከቆየ በኋላ ነው ያረፈው። በሆስፒታሉ ዳዊትን ሲያስታምሙ ከነበሩት ዘመዶቹ አንዱ የሆነው መብራቶም አማረ ዳዊት የስኳር ታማሚ እንደነበረ ለአሜሪካ ድምፅ ገልጿል። ሆኖም ህመሙን በሌላ መንገድ እቆጣጠረዋለሁ ብሎ በማመኑ መድኃኒት አይወስድም ነበር ብለዋል። በመጨረሻዎቹ ቀናት የድምፃዊው የሆስፒታል ቆይታ ምን ይመስል እንደነበረም አብራርተዋል። ቅድሚ ሶምን በአካል አይተረኸምናን ብስልኪ ረኪበየ ነረ። ከሳምንት በፊት በአካል አልተገናኘንም በስልክ ግን አግኝቸው ነበረ። ጉሮሮውን ያመው እንደነበር ነገረኝ። አርብ እለት መታመሙን ሰማው። አልትራሳውንድና ሲቲ ስካን ተነስቷል። ስኳሩ እየጨመረና ሁለቱም ሳንባዎቹ ውሃ እንደቋጠሩ፣ ይህ ደግሞ ኒሞኒያ የሚባል የጤና ችግር ምልክት እንደሆነ ተነገረን። ቅዳሜ ስምንት ሰዓት አካባቢ መጨናነቅ ጀመረ። ኦክሲጅን በአፍንጫው ነበር የሚወስደው። የኦክሲጅን መጠኑ እየወረደ መምጣቱን ነገሩን። ወደ ጽኑ ህመምተኞች መታከሚያ ክፍል እንዲገባም ተወሰነ። ከዛም በመሳሪያ እገዛ እንዲተነፍስ ሲደረግ ነበር። እሱም ግን ብዙ ሊያግዘው አልቻለም። በዚህ መሃል ብዙም ሳይቆዩ ዶክተሮቹ ከባድ ደረጃ ላይ እንደደረሰ ነገሩን ነበር ያለው ዳዊት የየትኛውም የፖለቲካ ድርጅት ደጋፊ አልነበረም በአሟሟቱ ዙሪያ የሚሰሙት ወሬዎችም ትክክል አይደሉም ያለው መብራቶም በወዳጆቹና በሙዚቃ አፍቃሪዎቹ ዘንድ ጥርጣሬ ስለነበር ግን የአስከሬን ምርመራ መደረጉን ተናግሯል ውጤቱም ከአንድ ወር በኋላ ይገለጻል እንደተባለ ጠቅሷል የአርቲስት ዳዊት ነጋ የቀብር ስነ ስርዓት ባለፈው ማክሰኞ በካቴድራል ቅድስት ስላሴ ቤተክርስቲያን ተፈጽመዋል ለአሜሪካ ድምፅ ገብረ ሚካኤል ገብረ መቴን At this album, i all under me, fire, don't to it I don't to it up. don't want to it don't don't ክቡራትና ክቡራን አድማጮቻችን የአሜሪካ ድምፅ ከዋሽንግተን ዲሲ ሲያስተላልፍ የቆየው የእሁድ ምሽት መሰናዷችን በዚሁ ይጠናቀቃል። አብራችሁን ስላመሻችሁ በመላ ባልደረቦቻችን ስም እናመሰግናለን። ነገ ሰኞ በሌላ ፕሮግራም እስከምንገናኝ በመስተንግዶ አብሬያችሁ ያመሸውት ቆንጅ ይታየ ነኝ። በደህና አደሩ።